ኢትዮጵያና ጀርመን የበርካታ ዐሥርት ዓመታት የወዳጅነት ግንኙነት እንዳላቸው የታሪክ መዛግብቱ ይጠቅሳሉ። የዘመናዊ ትምህርት ለመቅሰም ስድስት ኢትዮጵያውያን ወደ ጀርመን የተላኩት እንደ ጎርጎሳውያኑ በ1871 የዛሬ 150 ዓመታት ግድም መሆኑ ነው። ይህንኑ መስክ በልማቱ አኳያ የሁለትዮሽ ትብብር የዘለቀ በመሆኑ Die Präsident Frank Frau Präsidentin ich darf mich im Namen der gesamten deutschen Delegation ganz herzlich bedanken für den የጀመርነው የአዲስ መንገድ ለውጥ እኔም ሆንኩ አብረውኝ የመጡት የቡድኑ ልኡካን ሁላችንም ኢትዮጵያ እየወሰደች ያለውን ቆራጥ እርምጃ በአድናቆት የምናየው ነው። ወቅታዊ ለውጡን እንደግፋለን። ከዚህም አንደኛው ገጽታ እርስዎ የሀገሪቱ ፕሬዚዳንት፣ ለዚህ የስልጣን ወንበር መታጨቱ አንደኛው የአመላካች ገጽታ ነው። እንዲሁም ይህንን በይበልጥ የሚያጎላው ለዴሞክራሲ አስተዋጽኦ ከመደረግም በላይ በርካታ ሴቶች በሥልጣን ወንበር ላይ በፖለቲካው መስመር መሰየም የህብረተሰቡን አጠቃላይ ብሶት ለማዳመጥ ተሳትፎ እንዳላቸው ነው። ሁሉንም የህብረተሰቡን ክፍሎች የለውጡን ተቋዳሽ ለማድረግ ጊዜ የሚጠይቅ ነው። ለዚህ ደግሞ የኢኮኖሚው አቅም ወሳኝ ይሆናል። ለኢትዮጵያ ይህ ታላቅ ደንቀራ ነው። የኢትዮጵያ ህዝብ ወጣት እንደመሆኑ በስራው ዓለም የሚፈተሽ ነው። በወጣቶች የሙያ ስልጠና አኳያ እኛ ቀደም ሲል የጀመርነው ወደ ኋላ ያላልንበት ነው። የማሰልጠኛ ተቋም ገንብተናል። እንደ ኢትዮጵያ ያሉ ሀገሮች የውጭ እርዳታ የሚያስፈልጋቸው ነው በዓለም ያለው የጋርዮሽ የትብብር ስራን በጣሙን የምንደግፍ ነኝ። በእርስዎ በፕሬዚዳንቱ ይህንን መሰል ድጋፍ በማግኘት በጣሙን። ለፕሬዚዳንት ሳህለወርቅ ከጋዜጦች በቀረበላቸው ጥያቄዎች ኢትዮጵያ በአሁኑ ወቅት ላለባት ፈተና የጀርመን መንግሥት እርዳታ አስተዋጽኦ ምን ይመስላል ለሚለው በአሁኑ ወቅት በሀገራችን የፕሬዚዳንቱ ጉብኝት በጣም አስፈላጊ ነው። ምክንያቱም አብረን ተቀምጠን የምናስብበት ይሆናል። የጀርመኖቹ ልውካን በይበልጥ የተጨማሪ እርዳታ የሚያስፈልግበትን ዘርፎች ራሳቸው መመልከት የሚችሉበት ነው የሚሆነው። የጀርመን ወዳጅነት እየቆየ ነው። እርዳታ የሚያስፈልግበትን ቁልፍ ቦታዎች ያውቃሉ። አብረን ቁጭ ብለን ይህንን ፈታኝ ወቅት እንዴት እንደምንፈታው በጋራ እናጤነዋለን። ታሪካዊ የሀገሮቻችን ግንኙነት ምሰሶ ይሆናል። ስለዚህም ስለዚህም አማትረን አይተነዋል። የግል ባለሀብቶች እየገቡ ነው። የስራ ዳሰሳ እያደረጉና ሌሎች ደግሞ መዋለ ንዋያቸውን እያፈሰሱ ነው። በዚህ መስመር መሳተፉ ርቀን እንድንሄድ ያደርገናል። በዚህም ማኳያ ከበርካታዎች ባለ ኢንዱስትሪ ባለቤቶች የቮልክስ ቫገን ተሽከርካሪ መገጣጠሚያ መመስረት አንደኛው የትብብር ገጽታ ነው ይላሉ ፕሬዚዳንት ሳህለወርቅ ዘውዴ። የእሳቸው ጉብኝት ምን ሊደረግ ይችላል የሚለውን ክፍት በሆነ መንፈስ ለመዳሰስ ነው እና የቮልክስቫገንም መግባት ከእሱ ጋር የሚታይ ነው። ብዙ የተከደበትም ነው። በሱ ብቻ የተወሰነ ሳይሆን በርካታ የነሱ የታወቁ ኩባንያዎች እንዲመጡም በዚህ በኢንቨስትመንት መስክ እንዲረዱን ብዙ ፍላጎት አለ። አብሯቸውም የመጡ ባለሀብቶች ስላሉ ይህንኑ ነው የሚያሳየው። ስለዚህ ከፍተኛ የእውቀት ክምችትና አቅም ስላለ በጀርመን ኢትዮጵያ ውስጥ በጥሩ ሁኔታ ይገባሉ የሚል እምነት ነው ያለን። ጌታቸው ተዳለ ጊዮርጊስ ለዲደብሊው ዘገባ ከአዲስ አበባ።